የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቴት 18 2017 ዓ.ም ዝግጅታችን ጀምሯል።

በአማራ ክልል ታስረው የነበሩ ዳኞች ሙሉ ለሙሉ መለቀቃቸው ተገለጸ። መስከረም 19 2017 ነው። አጋጣሚ ከህጠዋት ሰወሳት አካባቢ እንግዲህ ለህጉ ጥያቄ ትፈልጋለ በሚል ያው በወረዳ በነበሩ ሚሊሻዎች ይታሰርኩት ይሄድኩት እስከ ጥራ ስድ ቀን ድረስ እስር ቤት ነኝ። የተለያዩ እስር ቤቶች ነው የቆየሁት። ብዙውን እስር ቤት ያሳደፍኩት ዳንግና ማረነት ነው።

የሰማችኋቸው በምስራቅ ጎጃም ዞን እናብሴ ሳር ምድር ወረዳ ፍርድ ቤት ፕሬዚዳንት የነበሩት አቶ እንዲሁም ታስረው የነበሩት አቶ ዘላለም ተመቸውን ነው። በምሽቱ በዚህ ዙሪያ ዘገባ አለን። ሌሎች ጥንቅሮችና ዓለም አቀፍ ዜናዎችን ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው አይደን ገረመው አብሬያችሁ ዘልቃለሁ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን ከስቱዲዮ

ያቀናብርልናል የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ሁላችንም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ለሰዓት ወደ ተያዘው ዓለም አቀፍ ዜና ነው የምናልፈው። አሉላ ከበደ። ሰላም ጤና ስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም

የትራምፕ አስተዳደር ከቻይና በሚነሱ የጭነት መርከቦች ላይ ከፍተኛ የቀረጥ ክፍያ እንዲጣል የሚል ሀሳብ አቀረበ። ሩሲያ በዩክሬን ጉዳይ በመንግስታቱ ድርጅት በተሰጠው ድምፅ ይበልጥ ሚዛናዊነት ያንጸባረቀ ያለችውን የዩናይትድ ስቴትስን አቋም አወደሰች። የአቡነ ፍራንሲስ የጤና ሁኔታ መጠነኛ መሻሻል አሳይተዋል የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን።

የትራምፕ አስተዳደር ከቻይና በሚነሱ የጭነት መርከቦች ላይ ከፍተኛ የቀረጥ ክፍያ እንዲጣል የሚል ሀሳብ አቅርበዋል። አስተዳደሩ በቻይና ኩባንያዎች ባለቤትነት በተያዙ ወይም ቻይና ውስጥ በተፈበረኩ መርከቦች ላይ የተነጣጠረ ተጨማሪ መቀጮ ክፍያ የሚጥል ሀሳብ ነው ያቀረበው። ይህም አሁን ያለውን የዓለም ንግድ ኢኮኖሚዎች ይዞታ በእጅጉ ይቀይራል ሲል ቃል

አዲሱ ፖሊሲ ሸቀጦችን ወደ ዩናይትድ ስቴትስ በሚያጓጉዙበት ወቅት በበርካታ ወደቦች ለመቆም የሚገደዱት በቻይና የተያዙ አሊያም ቻይና ውስጥ የተሰሩ የሶስተኛ ሀገር ይዞታ የሆኑ የጭነት መርከቦች በእያንዳንዱ ወደብ በሚቆሙበት ወቅት የአንድ ሚሊዮን ዶላር ወይም ከዚያ በላይ የሚሆን ክፍያ የሚጠይቅና በእያንዳንዱም ወደብ ተጨማሪ ክፍያ እንዲጠብቃቸው የሚያስገድድ ነው።

ቻይና የዓለም አቀፍ መርከብ ግንባታ ኢንዱስትሪውን ኢፍትሐዊ በሆነ መልኩ አዛብታለች በሚል በርካታ የዩናይት ስቴትስ የሠራተኛ ማኅበራት ካቀረቧቸው ክሶች ምርመራ ጋር በማያያዝ ነው የዩናይት ስቴትስ የንግድ ጉዳዮች ተጠሪ ጽፈት ቤት ባለፈው አርብ ይህን እቅድ ይፋ ያደረገው። በፕሬዚዳንት ጆ ባይደን አስተዳደር ወቅት በጉዳዩ ዙሪያ የተጀመረው ምርመራ ባለፈው ወር ነው ውጤቱ ይፋ የተደረገው። አስተዳደሩ

እቅዱ ተግባራዊ ይሁን ወይስ ይቅር የሚለውን እስከሚወስንበት በአውሮፓውያኑ የቀን አቆጣጠር እስከፊታችን መጋቢት 24 ባለው ጊዜ ለሕዝብ አስተያየት ክፍት እንደሚደረግም ተገልጧል። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ ሊንጂያን በትላንትና ዕለት የዩናይት ስቴትስን እርምጃ ክፉኛ የተቹበትን አስተያየት ሰንዝረዋል።

ሩሲያ በዩክሬን ጉዳይ በመንግስታቱ ድርጅት በተሰጠው ድምፅ ይበልጥ ሚዛናዊነትን ያንጸባረቀ ያለችውን የዩናይት ስቴትስን አቋም አወድሳለች። ዩናይት ስቴትስ የሰላም መንገድ በሚል ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባቀረበችው የውሳኔ ሀሳብ ላይ የተሰጠውን ድምፅ ተከትሎ የክሬምሊን ቤተ መንግስት በዩክሬን ጉዳይ የበልጥ ሚዛናዊነት የተንጸባረቀበት ነው ያለውን የዋሽንግተንን አቋም በደስታ መቀበሉን በዛሬው ዕለት ባወጣው መግለጫ ይፋ አድርጓል።

የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለጉዳዩ መቋጫ ለማበጀት ዩናይት ስቴትስ ያላትን እውነተኛ ፍላጎት ያሳየ ነው ብሎታል። ብሪታንያና ሌሎች የዩናይት ስቴትስ አጋር አውሮፓውያን ግን በድምፀ ተአቅቦ ነው ሀሳባቸውን ያንጸባረቁት። ባለ አራት መስመሩ ዩናይት ስቴትስ ያቀረበችው ጽሁፍ በሩሲያና በዩክሬን መካከል በተፈጠረው ግጭት በጠፋው የሰው ህይወት

ያሳደረበትን ሀዘን ገልጦ የተባበሩት መንግስታት ድርጅት ዋና ዓላማ ዓለም አቀፍ ሰላምና ደህንነት ማስጠበቅ እንዲሁም አለመግባባቶችን በሰላማዊ መንገድ ለመፍታት መሆኑን ይገልጣል። በተጨማሪም ግጭቱ በፍጥነት እንዲቆም በዩክሬንና በሩሲያ መካከል ዘላቂ ሰላም እንዲሰፍንም አጥብቆ ይማጸናል ይላል ውሳኔው። የሰላም መንገድ የሚያስይዘን ይሆናል ያሉት የዩናይት ስቴትስ የመንግስታቱ ድርጅት መልእክተኛ ዶሬትሽያ ለምክር ቤቱ አባላት ሲናገሩ

ይህ የመጀመሪያው ነገር ግን ወሳኙ እርምጃ ነው ብለዋል። ሁላችንም ልንኮራበት ይገባል። አሁን ለዩክሬን፣ ለሩሲያና ለዓለም አቀፉ ማህበረሰብ ሰላምና ለመጪው ጊዜ ግንባታ ልንጠቀምበትም ይገባል ሲሉ አክለዋል።

የአቡነ ፍራንሲስ የጤና ሁኔታ መጠነኛ መሻሻል ማሳየቱ ተገለጠ። የሮማ ካቶሊካዊት ሊቀ ጳጳስ አቡነ ፍራንሲስ ጤናቸው አሁንም አሳሳቢ ሁኔታ ላይ ቢሆንም መጠነኛ መሻሻል ግን ታይቶበታል ሲል ነው ቫቲካን ዛሬ ባወጣው መግለጫ ያስታወቀው። የ88 ዓመቱ ሊቀ ጳጳስ አቡነ ፍራንሲስ በመተንፈሻ አካል ላይ በሚያድር ሕመምና ሌሎች ተያያዙት የጤና ችግሮች ሳቢያ እንደ አውሮፓውያን የዘመን አቆጣጠር ከየካቲት 14 አንስቶ

ሮም የሚገኘው ጄሜሊ ሆስፒታል ውስጥ ሕክምና እየተረዱ ይገኛሉ። ማክሰኞ ዕለት በቅዱስ ጳውሎስ አደባባይ የተገኙ አማኞችና ጎብኚዎች በአቡኑ ጤና ሁኔታ መጨነቃቸውንና ተስፋ ያደረባቸው መሆኑን አጣምረው ገልጠዋል። ከፖላንድ የመጡት ቄስ አቡነ አርተር፣ ስለ እኛ መልካም የሚያስቡ አባታችን ናቸው። ሁላችንንም ልክ ስለ ወላጆቻችን እንደምንጨነቀ ሁሉ ያሳስበናል። ስለ አባታችን ተጨንቀናል

ስለዚህ እንዲሻላቸው እንፈልጋለን፣ ነገር ግን ሁሉም በእግዚአብሔር እጅ ነው ብለዋል። ሊቀ ጳጳሱ ያጋጠማቸው የሰውነት መቆጣት ወይም ማመርቀዝ ህመም ውስብስብ መሆኑንና በሁለትና ከዚያ በላይ በሆኑ የረቂቅ ተዋሲያን አማካኝነት የተከሰተ መሆኑ የቫቲካን መግለጫ አመልክቶ አለ።

በመጨረሻም ኮንጎ ውስጥ ያልታወቀ በሽታ 50 ሰዎችን ገደለ። ሰሜን ምዕራብ ኮንጎ ውስጥ የተከሰተ ያልታወቀ ወረርሽኝ ከ50 በላይ ሰዎችን መግደሉን ከስፍራው የሚገኙ ሐኪሞችና የዓለሙ ጤና ድርጅት ባለስልጣናት በትናንትናው ዕለት አስታውቀዋል። መጀመሪያው በሽታ ምልክቶች በሚታዩበትና ለህሙሙ የተጋለጠ ሰው ለህልፈት በሚዳረግበት መካከል ያለው ጊዜ በአማካይ የ48 ሰዓታት

እድሜ ብቻ መሆኑን ጠቅሰው በእጅጉ አሳሳቢ ያደረገውም ይህ ሁኔታ ነው ሲሉ የክልሉ የወረርሽኞች መከታተያ መስሪያ ቤት ለአሶሽየትድ ፕሬስ በሰጡት አስተያየት አመልክተዋል። ክብራትና ክብራን ለሳቱ የዓለም ዜናዎች የተመደበው ክፍለ ጊዜ ዚህ ላይ ያበቃ። መልካም ምሽት።

የተከታተላችሁት ከአለም ዙሪያ የተሰባሰበውን ዜና ነበረ አሉላ ከበደን እናመሰግናለን በድጋሚ አብረናችሁ የምናመሸውን ባለሙያዎች እናስተዋውቃችሁ ኤደን ገረመው መሰናደውን በመምራት ንጉሱ ሳምሬ ስርጭቱን በማቀናበር ጽሆን ግርማ ዋና አዘጋጅ ናት። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየሁ ገበያው ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽ ድረገጽ እንዲሁም ዩቲዩብ ላይ ትከታተሉ ዘንድ በአክብሮት እየጋበዝኩ ለምሽቱ ቀዳሚ ወዳደረግነው ነው ዘገባ እንሻገር

በአማራ ክልል ታስረው የነበሩ ዳኞች ሙሉ ለሙሉ መለቀቃቸውን ማህበሩ አስታወቀ። ከባለፈው ጥቅምት ወር ወዲህ ከስራቸው ጋር በተያያዘ ታስረው የነበሩ ዳኞች በሙሉ መለቀቃቸውን የአማራ ክልል ዳኞች ማህበር አስታውቋል። ዳኞቹ የተለቀቁት

በጊዜው መሆኑን የተናገሩት የማህበሩ ተወካይ ኃላፊ አቶ ብርሃኑ አሳሳ ከባለፈው ሳምንት አንስቶ እስከ ትላንት በስቲያ ድረስ የቀሩት አምስት ዳኞችም ተለቀዋል ብለዋል። እያንዳንዱ ዳኛ በምን ምክንያት እንደታሰረ እና እንደተለቀቀ ምንም የሚያውቁት ነገር እንደሌለ የተናገሩት አቶ ብርሃኑ እንደ ማህበር ግን ባለፈው ጥቅምት ወር አስራ ሶስት ዳኞች በስራቸው ምክንያት መታሰራቸውን መግለጫ አውጥተው እንደነበረ አስታ

አስታውሰዋል። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ፍርድ ቤት ፕሬዚዳንት የነበሩትና ለአራት ወራት ያህል ታስረው ባለፈው ጥር 10 ቀን 2017 ዓ ም የተለቀቁት አቶ ዘላለም ተመቸው በተጠረጠሩበት ወንጀል ታስረው ፍርድ ቤት ሳይቀርቡ መለቀቃቸውን ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት።

የአማራ ክልል ዳኞች ማህበር ተወካይ ኃላፊ አቶ ብርሃኑ አሳሳ ካለፈው ጥቅምት ወር ጀምሮ ማህበሩ በውል ባልተረዳው ምክንያት ዳኞች ይታሰሩ እንደነበር ገልጸው አሁን ግን የታሰሩት በሙሉ መለቀቃቸውን አስታውቀዋል። የአማራ ክልል ዳኞች ማህበርም መግለጫ እንዲክሳችሁ መግለጫዎች ሲያወጣ ቆይቷል። በተለያየ ጊዜ ሰጡ ቆይተው እስከ ቅርብ ሳምንት ድረስ ከሆኑ እስከዛሬ

ሳምንት ሁለት ሳምንት ገደማ አምስት ዳኞች ቀርተው ነበረ በትናንትና ሁለት ሁሉም ዳኞች ከታሰሩበት ምክር ቤት ሁሉም ተፈተዋል። አጠቃላይ በመጀመሪያ አካባቢ ታስረው የነበረ አስራ ሶስት ዳኞች ናቸው መጀመሪያ ሳምንት ላይ ከአስር ቀን እስከ በኋላ አራት ዳኞች ተፈቱ ዘጠኝ ዳኞች ረጅም ጊዜ ታስረው ከቆዩ በኋላ ወደ አራት ዳኞች በጊዜ ሂደት እየተፈቱ እየተፈቱ ቆዩ አሁን በትናንትና ሁለት ሶስት ከትናንትና በፊት ባሉት ሁለት ቀናት ደግሞ ሁለት እና ሶስት ቀናት ውስጥ ደግሞ

ጣሪዎቹ ሁለት ዳኞች ተፈተዋል። መጀመሪያም የተያዙበት መንገድ ህጋዊ ነው ብለን ስላላሰብን ነው ጥያቄዎችን እናነሳ የነበረው። እያንዳንዱ ዳኛ በምን ተጠርጥሮ እንደተያዘ፣ ምን እንደተነገራቸው አናውቅም። የምናውቀው እውነት ግን ምንድን ነው? ዳኛ በተግባር እየታሰረ ያለው በሰው ምክንያት ነው።

ማህበሩ የሚያምሩ ይህን ነው። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ፍርድ ቤት ፕሬዝዳንት የነበሩትና ለአራት ወራት ያህል ታስረው ባለፈው ጥር አስር ቀን ሁለት ሺ አስራ ሰባት አመተ ምህረት የተለቀቁት አቶ ዘላለም ተመቸው ፍርድ ቤት ሳይቀርቡ መለቀቃቸውን ተናግረዋል። መስከረም አስራ ዘጠኝ ሁለት ሺ አስራ ሰባት ነው። አጋጣሚ ከጠዋት ሶስት አካባቢ እንግዲህ ለጉ ጥያቄ ትፈልጋለ በሚል ያው ወረዳ በነበሩ ሚሊሻዎች የታሰርኩት ያድኩት እስከ

የሚጠራ ስርቀን ድረስ እስር ቤት ነኝ። የተለያዩ እስር ቤቶች ለጋና የቆየሁት ብዙውን እስር ቤት ያሳደፍኩት ው ዳንግና ማረናቤት ነው። ፍርድ ቤት አልቀረብኩኝም። የተጠረጠርኩበትን ያን ያወቁ መረጃና ሎጂስቲክ ነው የሚለው በዚህ ጉዳይ የተሳተፍከው ነገር ከአንድ ቃል ስጣሉኝ ያው

ቃርን ሰጠኝ ምንም እን ሊስተረከትበትን ጉዳይ እንዳፈሰብ የአማራ ክልል ምክር ቤት በቅርቡ ባካሄደው መደበኛ ጉባኤ ለዳኞች ከለላና ጥበቃ ለመስጠት የአማራ ብሔራዊ ክልል ፍርድ ቤቶች ማጠናከሪያ አዋጅን አጽድቋል። የማህበሩ ተወካይ አቶ ብርሃኑ የዳኞቹ መፈታት ከአዋጁ ጋር እንደማይገናኝ ተናግረዋል። ከአዋጁ ጋር የሚገናኙ እንደሆነ ያው ምናልባትም አንዳንዶቹ

ጭምር የተለቀቁ ነው የሚመስለን። እንግዲህ ኢሚኒቲው ኬዝ ነው ብለን ማለት ቀጥታ ልናገናኘው የምንችልበት እክል በግምት አይኖረን ማረጋገጥ ይኖርብናል። ይሄ የአማራ ክልል ጠቅላይ ፍርድ ቤትና የክልሉ መንግስት ምላሽ አልተገኘም። የጠቅላይ ፍርድ ቤቱን ፕሬዚደንት አቶ አለማን ታግደውን ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል የዳኞች ያለመከሰስ መብት የህግ ከለላይ የሚሰጥ የአማራ ብሔራዊ ክልል ፍርድ ቤቶች የማጠናከሪያ አዋጅ መጽደቁን አስመልክቶ በፌስቡክ ገጹ ላይ

በወጣው ሪፖርት በክልሉ በየደረጃው በሚገኙ ዳኞች ላይ የሚፈጸሙ የመብት ጥሰቶችን አስመልክቶ በተደጋጋሚ ከሚነሱ አቤቱታዎች በመነሳት በክልሉ ያለው የዳኝነት ነጻነት እንዲከበርና ለዚህም ጠንካራ የሕግ ማዕቀፍ እንዲዘጋጅ ምክረ ሀሳቦችን ማቅረቡንና ውትወታ ሲያደርግ መቆየቱን አውስቶ አዋጁን እንደ በጎ ጅማሮ እንደሚመለከተው ከሳምንት በፊት አስታውቆ ነበር። ለአሜሪካ ድምፅ አስቴር ምስጋናው።

የተከታተላችሁት ለምሽቱ ቀዳሚ ያደረግነውን አብይ ርዕስ ነበረ። የትንታኔ መጽሔት ዘገባዎች ናቸው። ከዚህ በኋላ የሚቀጥሉት ትራምፕ ከፈረንሳዩ መሪ ጋር በዩክሬን እጣ ፈንታ ላይ ተወያዩ። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዩክሬን የሚካሄደውን ጦርነት ለማስቆም ከዩክሬንና ከሩሲያ ጋር ስምምነት ላይ ለመድረስ መቃረባቸውን ተናግረዋል። ትራምፕ ይህንን ያሉት ትላንት ከፈረንሳዩ መሪ ኢማኑኤል ማክሮን ጋር በዋይት ሀውስ ተገናኝተው ስብሰባዎችን ካካሄዱና አውሮፓ ትልቅ ሚና እንዲኖራት

ካሳሰቡ በኋላ ነው። ፓሪስ በበኩሏ ከሞስኮ ተጨማሪ ማረጋገጫዎችን ትፈልጋለች። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችንን ዘገባ ስመኝሽ ቆይ እንደሚከተለው ታቀርበዋለች። በዋይት ሀውስ ፈጠን ያለ አቀባበል የተደረገላቸው የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቀጥታ ያመሩት በዩክሬን የሚካሄደውን ጦርነት ወደ ፍጻሜው ለማምጣት ወደ ተደረገው ውይይት ነው።

ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት ሶስት ዓመት ያስቆጠረውን ጦርነት የሚያስቆም ስምምነት እንዲደረስ ፍላጎታቸውን አሳይተዋል። ይህም ወሳኝ በሆኑት የዩክሬን ማዕድናት ዙሪያ የሚደረግን ስምምነት ያጠቃልላል ያሉት ትራምፕ ስምምነቱ በመጪው ሳምንት በዩክሬን ፕሬዚዳንት ሊፈረም እንደሚችልም አመልክተዋል።

በሁለቱም በኩል ትልቅ አለመተማመን አለ። ለዚያ ነው የኔ መምጣት ጥሩ የሚሆነው። ሩሲያም ስምምነት አድርጋ አገሯን እውነታዊ በሆነ መልኩ ወደ መምራት መመለሷ የሚጠቅማት ይመስለኛል። ያንን ማድረግ እንደሚፈልግ አምናለሁ። ልሳሳት እችላለሁ፣ ግን ስምምነት ላይ መድረስ እንደሚፈልግ አምናለሁ። የፈረንሳዩ ፕሬዝዳንት በበኩላቸው ትራምፕ አውሮፓ ለዩክሬን ብድር ሰጥታለች ማለታቸውን ጥንቃቄ በተሞላበት መንገድ ሊያርሟቸውና ሞስኮን በማመን ዙሪያ ሊያስጠነቅቁ ሞክረዋል።

My strong point was to say let's try to get something first which, is, which can be assessed.

አጠናክሬ መናገር የምፈልገው መጀመሪያ አንድ ነገር ላይ እንድረስ ነው። ሊጣራ ሊመረመርና ሊረጋገጥ የሚችል ነገር ላይ በአጭር ጊዜ ውስጥ ዋስትና መያዛችን እናረጋግጥ። የዛኔ ለመሳተፍ ዝግጁ እንሆናለን። ፈረንሳይም በተመለከተ አብዛኞቹ የአውሮፓ አገሮች ለመሳተፍ ዝግጁ ናቸው። ነገር ግን የአሜሪካን ድጋፍ እንፈልጋለን። ምክንያቱም ይሄ መታመንና የደህንነት ማረጋገጫ አካል ነው። ይህ የጋራ መከላከል አቅማችን ነው። ፕሬዚደንቱ ይህንን የማድረግ አቅም አላቸው ብያምናለሁ።

በዊልሰን ማዕከል ጥናት አጥኚ የሆኑት ዊሊያም ፓሜራንስ ሁለቱ መሪዎች በስብሰባቸው ምን እንዳሳኩ ያስረዳሉ። በሩሲያና ዩክሬን መካከል የሚኖረውን ሰላም ለማጠናከር የአውሮፓ ሰላም አስከባሪ ኃይሎች እንዲሰማሩ የተስማሙ ይመስላል። ጎን ለጎን የነበሩ እኔ ያላገኘኋቸው ተጨማሪ ጉዳዮች አሉ። ነገር ግን ሰላም ስምምነት ላይ ለመድረስና ሰላምን ለማስከበር ደግሞ ሰላም አስከባሪዎችን የመጠቀም ሙከራ አለ።

የዩክሬን ፕሬዝዳንት በበኩላቸው ተስፋ እንዳላቸውና የዋሽንግተን ሚና አስፈላጊነት ላይ አጽንኦት ሰጥተው ተናግረዋል።

ከዩናይትድ ስቴትስ ጋር የኢኮኖሚ ስምምነት ላይ ለመድረስ በጥሩ ሁኔታ እየሰራን ነው። ዋሽንግተን ውስጥ እንፈራረማለን ብለን ተስፋ እናደርጋለን። ፕሬዚደንት ትራምፕ ከእርስዎ መስማት እንፈልጋለን፣ ምክንያቱም ህዝባችን፣ ቤተሰቦቻችን ሁሉም ተጨንቀዋል። የአሜሪካ ድጋፍ ይኖረናል። አሜሪካ የነጻው ዓለም መሪ ትሆናለች። እውነቱን ለመናገር ለህዝባችን፣ ለጠቅላላው ህይወታችን የአሜሪካ ድጋፍ የአሜሪካ እርዳታ አስፈላጊ ነው። የቱርኩን ፕሬዚዳንት ረሴፕ ጣይብ ኤርዶጋንን ጨምሮ ሌሎች የዓለም መሪዎች ዩክሬን በዋሽንግተንና በሞስኮ መካከል

በሳውዲ አረቢያ ከተካሄዱት ከፍተኛ ውይይቶች ተገላለች ሲሉ ስጋታቸውን ገልጸዋል። ከኢስታንቡሉ ሂደት ውጪ ሩሲያ ከተለያዩ ውይይቶች ተገላ ነበረ። በዚህ ምክንያት የሚፈለገው ውጤት አልመጣም። በአዲሱ ሂደት ውጤት እንዲመጣ ከተፈለገ ዩክሬን መካተት አለባት። የጦርነት ማብቃት ያለበት በጋራ ድርድር ነው።

የሩሲያ መሪ ግን የእስካሁኖቹ ንግግሮች በአንድ ጉዳይ ላይ ያተኮሩ አይደሉም ብለዋል። በስልክ በነበረው ንግግርም ሆነ በሪያድ በተደረገው ስብሰባ ከዩክሬን ቀውስ ጋር የተያያዙ ነገሮችን ነካክተናል፣ ነገር ግን በጥልቀት አልተወያየንም። ሆኖም ጉዳዩን ለመመልከት ተስማምተናል። ይህም ሲሆን ደግሞ የአውሮፓ ሀገራት ተሳትፎ ላይ ተቃውሞ የለንም።

ይህ በእንዲህ እንዳለ አውሮፓ ውስጥ ዩክሬን ያስከፊውን ጦርነት ሶስተኛ ዓመት መታሰቢያ ሰኞ ዕለት ሐዘን ባጠላበት ስሜት አክብራለች። ታዋቂው የፓሪስ አይፍል ታወር ሐውልትም በዩክሬን ባንዲራ ቀለሞች ደምቆ ታይቷል። በአኒታ ፓውል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የአሜሪካ የመከላከያ ሚኒስትር ፒክ ሄክሴስ የኤታ ማዦር ሹሞች ቡድን ሰብሳቢ የሆኑት ሲኪዩ ብራውን ከስራቸው የተባረሩበትን ምክንያት ባለፈው ሳምንት መጨረሻ ላይ አስረድተዋል። ባለፈው አርብ ነበር ፕሬዚዳንት ዶናልድ ትራምፕ የኤታ ማዦር ሹሞቹ ሰብሳቢ ከስራቸው ማንሳታቸውን በማህበራዊ መገናኛ ብዙኃን ያስታወቁት። የአሜሪካ ድምጿ የፔንታገን ዘጋቢ ካርላ ባብ ዝርዝሩን ልካለች። እንግድ ወልዴ ያቀርበዋል

ፕሬዚደንት ዶናልድ ትራምፕ የኢታ ማጆር ሽሞቹ ሰብሳቢ የሆኑትን ሲኪው ብራውን ከስራቸው ማንሳታቸው በወታደራዊ ስራ ውስጥ ፖለቲካ ጣልቃ እንዲገባ እንደማድረግ ይቆጠራል የሚለውን ነቀፌታ የመከላከያ ሚኒስትሩ ፒት ሄግሴት አጣጥለዋል። ይህ ፕሬዚዳንቱ የብሔራዊ ደህንነት ተግባራቸውን በተመለከተ ትክክለኛው ሰዎች በዙሪያቸው እንዲሆኑ ከመሻታቸው የመነጨ ነው። ለሲኪ ብራውን ትልቅ ክብር አለኝ።

ባለፈው አንድ ወር ውስጥ እርሳቸውን ለማወቅ እድል አግኝቻለሁ። የተከበሩ ሰው ናቸው። ለአሁኑ ወቅት ግን ትክክለኛው ሰው አይደሉም። ፕሬዚደንት ትራምፕ በምርጫ ዘመቻቸው ወቅት በማህበረሰቡ ውስጥ ስላሉ ጉዳዮችና ለእኩልነት ጥያቄዎች ትኩረት የሚሰጡ ወይም አሁን ባለው የአሜሪካውያን አገላለጽ የወክ አስተሳሰብንና ይህንንም የሚያራምዱ ከፍተኛ ወታደራዊ መሪዎችን ከስራ እንደሚያባርሩ ቃል ገብተው ነበር። በዚህ የፕሬዝደንቱ ሀሳብ አዲሱ የመከላከያ ሚኒስቴር

ፒት ሄክሴትም ይስማሙበታል። ለመከላከያ ሚኒስትርነት ከመታጨታቸው በፊት በአንድ ፖድካስት ላይ ይህን ብለው ነበር። ከሁሉ በፊት የኤታማዦር ሹሞችን ሰብሳቢ ማባረር አለብህ። በእንደ አውሮፓን አቆጣጠር 222 ሲኪው ብራውን የአየር ኃይሉ ኤታማዦር ሹም በነበሩበት ወቅት

በቀድሞ ፕሬዚደንት አስተዳደሩ ውስጥ ካሉ ሲቪል ባለሥልጣናት ጋር በመሆን በአየር ኃይል ውስጥ የሚካሄደው ቅጥር ሁሉን አይነት የማኅበረሰብ ክፍል ያካተተ እንዲሆን፣ ዘርንና ጾታን ታሳቢ ያደረገ እንዲሆን መመሪያ ሰጥተዋል። ሉዊስ ካልዴራ የቀድሞ የሰራዊት መሪ ናቸው።

ከፍተኛ ወታደራዊ መሪዎችን ባለፈው አስተዳደር ስለተሾሙ ልክ አሁን ያለውን አስተዳደር ፖሊሲዎች እንደሚተገብር ሁሉ ያለፈውን አስተዳደር ፖሊሲዎች ስለተገበሩ ከስራ ማባረሩ ትክክል አይደለም። ከሲኪዩ ብራውን በተጨማሪ የባህር ኃይል አድሚራል የሆኑትን ሊሳ ፍራንቼቲን፣ የአየር ኃይል ምክትል የታማዦር ሹሙን ጂም ስላይፍ፣ እንዲሁም ሌሎች በስራቴ ውስጥ ያሉ ከፍተኛ አዛዦችን የመከላከያ ሚኒስትሩ ከስራቸው አንስተዋል።

የባህረ ኃይል አድሚራል የሆኑት ሊሳ ፍራንቼቲ ከኤታ ማዦር ሽሞዎች ውስጥ ብቸኛ ሴት ነበሩ። ሉዊስ ካልዴራ በዚህ ላይ የሚሉት አለ። ብቸኛ የነበረችውን ጥቁር አሜሪካዊ፣ ከየታማጆሮች ውስጥ ብቸኛ የነበረችውን ሴት ማባረራቸው ለሁሉም ግልጽ ነው።

በጦር ሜዳ ጠላትን የመደምሰስ ብቃት የሰራዊቱ ዋና ትኩረት መሆኑን የተናገሩት ፔት ሄግሰት የሰራዊቱ ጥንካሬ ብዝሃነትን ማስተናገዱ ሳይሆን አንድነቱን መጠበቁ እንደሆነ ተናግረዋል። ከየትም የማህበረሰቡ ክፍል እንምጣ፣ እንዴት የምንደግ፣ ጾታችን ምንም ይሁን፣ ከየትኛውም የዘርግ እንድንምጣ ጥንካሬያችን በጋራ የያዝነው ዓላማ ነው።

ሄክሴት ዛሬ ማክሰኞ ከአሜሪካ የተባረሩ ስደተኞች መቆያ በሆነውና ኩባ በሚገኘው ጓንታናሞ ቤይ ጉብኝት እንደሚያደርጉ ይጠበቃል። የአሜሪካ የአገር ውስጥ ደህንነት መሥሪያ ቤት 17 ስደተኞችን በስፍራው ይዘዋል። የትረምፕ አስተዳደር ደግሞ በደርዘን የሚቆጠሩ ስደተኞች ወደ ሀገራቸው ከመባረራቸው ፊት በዚህ ስፍራ እንዲቆዩ በማድረግ ላይ ነው።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን መሰናዷችንን ነው። አስከትለን የምናልፈው ወደ ንግድና ምጣኔ ሀብት ዘገባ ነው።

በየካቲት ወር 2016 ዓ ም ኢትዮጵያ ከዓለም አቀፉ የክሪፕቶ ከረንሲ መገበያ አይነቶች መካከል አንዱ የሆነውን የቢትኮይን ማይኒንግ ወይም በግርድፍ ትርጉሙ በይነ መረብ አሰሳ ወይም ፍለጋ በመጀመር ከአፍሪካ ቀዳሚዋ ሀገር ሆናለች። ሀገሪቱ ባለፉት 15 ዓመታት በገነባቻቸው የሃይድሮ ኤሌክትሪክ ሀይል ማመንጫ ግድቦች አማካኝነትም ከፍተኛ የኃይል አቅርቦት ቢኖራትም የኤሌክትሪክ ኃይሉን ለተገልጋይ

ለተጠቃሚ ህዝብና ለሚፈለገው ግልጋሎት ተደራሽ ለማድረግ የሚያስችል አቅም አለመገንባቷን ባለሙያዎች ይናገራሉ። ይህን ክፍተት በመጠቀምም ከ22 በላይ የሚሆኑ ዓለም አቀፍ የቴክኖሎጂ ተቋማት ከፍተኛ የኤሌክትሪክ ኃይል አቅርቦት የሚሻውን የቢትኮይን ማይኒንግን ለመቀላቀል ወደዛው ገብተዋል። በዚህ ዙሪያ የተጠናቀረው ዘገባ ተከታዩ ነው።

በጉርጉሩ ሳያኑ የዘመን አቆጣጠር በ2008 ሳቶቺ ናካማቶ በሚል የብዕር ስም በሚታወቅ የቴክኖሎጂ ባለሙያ የተፈለሰፈው ቢትኮይን በማናቸውም ሰዓት በየትኛውም የዓለም ክፍል ያለ ባንክና ያለምንም የገንዘብ መተመኛ ለመገበያየት የሚያስችል ሲሆን በበይነ መረብ ላይ ባለቤቱ በሚመሰርተው የሚስጢር ቁልፍ ብቻ የሚንቀሳቀስ ነው። ምስራቹ ሳቶቺ ናካማቶ በቁጥር የተወሰኑ ቢትኮይኖችን

ኮድ ባላቸው ቁልፎች በመቆለፍ ሰዎች አስሰው በማግኘት እንዲጠቀሙባቸው ለቋል። በኢትዮጵያ ፈቃድ አውጥተው የቢትኮይን ማይኒንግ ወይም ደግሞ አሰሳ ከጀመሩ ተቋማት መካከል ቀዳሚ የሆነው

ኪውአር ቢ ላፕስ ተቋም መስራች አቶ ነሞ ስምረት ሀገሪቱ የምታመርተውን የኤሌክትሪክ ኃይል አቅርቦት ተደራሽ ለማድረግ የሚያስችል መሰረተ ልማት አለመኖሩን ጠቅሰው የቢትኮይን አሰሳ በግድቦቹ የሚባክነውን የኤሌክትሪክ ኃይል ወደ ዶላር እንድትለውጥ አገዟታል ይላሉ። እኔም ኮፋውንደርም ዲያስፖራንን ይህንን ለመስራት ነው የመጣ ነው። ዋና ፖይንቱ የኢትዮጵያ ኤሌክትሪሲቲ በጣም ጥሩ ሲዌሽን ላይ ነበር ለዚህ ኢንዱስትሪ

ይሄ ኢንዱስትሪ ደግሞ ለኢትዮጵያ በጣም ሊጠቀም ይችላል፣ ግን ለምን ኢትዮጵያ ጥሩ ነው የሚለውን ነገር መብራት ኃይል ኢኢፒ ጋር ሄደን ተነጋገርን እና ፖይንቱ የኢትዮጵያ ኤሌክትሪሲቲ

ጀኔሬሽን በጣም እያደገ ነው። አሁን ባለፈው አራት ዓመት ውስጥ ሶስት እጥፍ አድጓል። ከሁለት ጊጋዋት ወደ ስድስት ጊጋዋት ጀኔሬት ይደረጋል። አሁን የህዳሴ ግድብ ሲያልቅ እና ኮይሻ የሚባለው ፕሮጀክት ሲያልቅ ሌሎች ሌሎችም ዊንድ በሚቀጥለው ሁለት ሶስት ዓመት ወደ አስር ጊጋዋት ይደርሳል። እንደዚህ አይነት ሲትዌሽን ሲሆን ሰው ለምቦ ወደሚጠቀምበት ቦታ ለማድረስ

በጣም ትልቅ ኢንፍራስትራክቸር መሰራት አለበት። ኢትዮጵያ ለምሳሌ አሁን አስር ቢሊዮን ዶላር ኢንቨስት ማድረግ አለባት በዚህ ፓርክ ላይ ዲስትሪቢዩሽን የህዳሴ ግድብ አምስት ቢሊዮን ነበረ። በአሁን ሰዓት አንድ ቢትኮይን በአለም ገበያ ላይ እስከ ዘጠና ሺህ የዩናይትድ ስቴትስ ዶላር ይተመናል። ይሁን እንጂ አንድ ቢትኮይንን አስሶ ለማግኘት አንድ መቶ ሀምሳ አምስት ሺህ ኪሎዋት የሚሆን የኤሌክትሪክ ኃይል አቅርቦት ያስፈልጋል።

ይህ አሐዝ በኢትዮጵያ 1033 መኖሪያ ቤቶችን ለማብራት ያስችላል። በዩናይትድ ስቴትስ ዓለም አቀፍ የቴክኖሎጂ ማዕከል በሆነው ሲልከን ቫሌይ ባለሙያ የሆነው ቃል ካሳ በኢትዮጵያ ክሪፕቶ ከረንሲ እና የቢትኮይን አሰሳ ምን እንደሆኑ ወጣቶችና ፖሊሲ አውጪዎች ግንዛቤ እንዲኖራቸው ይሰራል። ለብዙዎች በቀላሉ ለመረዳት የሚያዳግተውን ጽንሰ ሀሳብ ለአሜሪካ ድምጽ አብራርቷል። ቢትኮይን ምንድን ነው ብለን አንዴ ብንጠይቅ፣ ያው ገንዘብ ነው። ዲጂታል ነው። ኦፕን ነው። ያው ፕሮቶኮሉ ሁላችንም ላይ

ማንኛውም ሀገር ሰው እኩል የተጠቀምን ነው። ለኢትዮጵያ እንዴት ነው በጣም የሚጠቅማት? ያው የኢትዮጵያ መብራት ኃይል ረከስ ይላል። ቢትኮይን ደግሞ አሰራሩ ኤነርጂ ይጠይቃል መብራት ኃይል ይጠይቃል። እና ያው ግድ ባለን መብራት ኃይል አሁን ሶስት ነጥብ ሁለት ሳንቲም ኪሎ ዋት አወር በዶላር ያስከፈሉ ሀያ አምስት ቢትኮይን ማይነሮች ኢትዮጵያ መጥተዋል።

ኢታን ቬራ መቀመጫውን በሲያትል ዋሽንግተን ያደረገውና ኢትዮጵያን ጨምሮ በልዩ ልዩ የዓለም ክፍሎች ለቢትኮይን አምራሽ ተቋማት የሶፍትዌርና የማሽን አቅርቦቶችን የሚያመቻቸው ለግዘርቴክ ዋና ስራ አስፈጻሚ ነው። በኢትዮጵያ ከሚገኙ አሳሽ ድርጅቶች ጋርም አብሮ ይሰራል። ኢትዮጵያ በታዳሽ ኃይል ምንጭነቷ ተመራጭ ሆናለች ይላል። በአሁን ሰዓት የምናየው ነገር ምንድን ነው? ልብ በይ። ይህን የምለው ከውጭ ሰው አንጻር ነው

ተጨማሪ መዋለ ንዋይ ለማፍሰስና አማራጮችን ስናይ ኢትዮጵያ ተመራጭ አዲስ ገበያ መሆኗ ነው። ምናልባት እንግዲህ ኢንቨስት ከሚደረገው መዋለ ንዋይ በጥቂቱ ሰብስቴሽንና ትራንስፎርመሮችን በማድረግ ለሀገሪቱ የኤሌክትሪክ መሠረት ልማት ለመገንባት ሊያገለግል ይችላል። በቀጣይ ዓመት በኢትዮጵያ የቢትኮይን ኢንቨስትመንት የመሸት አቅም በእጅጉ ያድጋል። አሁን ላይ 600 እስከ 700 ጊጋባይት ኤሌክትሪክ እንጠቀማለን። በቀጣይ ዓመት 195 ጊጋባይት የሚሆን

የኤሌክትሪክ ኃይል እንጠቀማለን ብለን እንጠብቃለን። ስለዚህ በሚቀጥሉ ዓመት ከፍተኛ የሆነ ሟለንዋይ ፍሰት ይኖራል። ኢታንቬራ ቢትኮይን የሀገሪቱን ሕዝብ የኃይል አቅርቦት እየተሻማ ይሆን እንደሆነ በአሜሪካ ድምፅ ለቀረበለት ጥያቄ በኢትዮጵያ የሚመነጨው ኃይል በተገቢው መንገድ ለማህበረሰቡ ተደራሽ ለማድረግ የሚያስችል የመሰረተ ልማት አቅም አለመኖሩን ጠቅሶ በቢትኮይን ፍለጋ የተሰማሩ ተቋማት የኃይል መጠኑ ሳይባክን ሀገሪቱ ገቢ እንድታገኝ እያስቻሉ ነው ይላል።

አብዛኞቹ በቢትኮይን አሰሳ ላይ የተሰማሩ ተቋማት ድርጅቶቻቸውና ማሽኖቻቸውን በኃይል አመንጪ ግድቦች አቅራቢያ እንደሚተክሉም ገልጿል።

በአንድና በሁለት ሰው የሚሰራውና እምብዛም የስራ እድል ፈጠራ አቅም የሌለው የቢትኮይን አሰሳ ስራ ሀገሪቱ ተጨማሪ የውጭ ምንዛሬ እንድታገኝ በማድረግ ረገድ ስኬታማ ሆኗል። ሀገሪቱ ባለፈው ዓመት ብቻ 55 ሚሊዮን ዶላር ገቢ ስታደርግ የያዝ ነው የ2017 ዓመት ሲጠናቀቅ 123 ሚሊዮን ዶላር ገቢ እንደምታገኝ የዓለም አቀፍ የገበያ ትንተና ገጽ የሆነው ናስቅ ደንብ ይዋል።

ይሁን እንጂ ስራውን በማሳለጡ ረገድ ተግዳሮቶችና መጓተቶች እንዳሉ የኪው አርቢ ላብስ መስራች አቶ ነሙስምረት ይገልጻሉ። ፋይናንስ እና ኢኮኖሚ እና ኤነርጂ ሚኒስትሪ ኦፍ ቴክኖሎጂ ጋር ስንናገር በጣም ሰፖርቲቭ ነበሩ። በደንብ ቫሊዩ ገባቸው። ግን በኋላ የኢትዮጵያ እንግዲህ በጣም ቢዝነስ ለመስራት ቀላል ሀገር አይደለም። ብዙ ብዙ ፕሮብለሞች አሉ። የሆነ ኮምፒውተር ወይም ኮሚኒኬሽን እቃ ሲመጣ

security approval as well legal import direct now of course minimum expect number because bitcoin minimum private information alone bitcoin mining etc security impact alone but again the Ui and its machine again. now I, and I

ጀስት ኮምፒውተር ይኮናል እንደ ላፕቶፕ ሰርቨ አለ ደስክቶፕ አለ። ይሄ ደግሞ ስ ለየት ያለ ኮምፒውተር ነው ብለን ስንከራከር ነበረ። እሱ ፓርት ሁለት ዓመት ፈጀ። የለግዘርቴክ ስራ አስፈጻሚ ኢታምቤራም ሀገሪቱ ስራውን ለማሳለጥ የሚረዳ የፌዴራልና የክልል ፖሊሲዎችን ማዘጋጀት እንደሚያስፈልጋ ጠቁሟል። ከቢትኮይን ፍለጋ ወይም አሳሳይት አንጻር ኢትዮጵያ በእርግጠኝነት በዓለም አቀፍ ደረጃ የተሻሉ ክልሎች አንዷ መሆኗ የሚታወቅ ይመስለኛል።

ነገር ግን ምናልባት ይህንን ስል ትንሽ የዛባ አመለካከት ኑሮኝ ይሆናል። ነገር ግን አሜሪካ ውስጥ ሥራ ለማስኬድ የሚያግዝ ግልጽ የሆነ ሕግና ደንብ አለ። ስለዚህ ለባለ ሀብቶቹ ቁርጡን ለማወቅና አማራጭ ለመፈለግ በጣም ቀላል ነው። የተከበራችሁ አድማጭ ተመልካቾቻችን ይህንኑ ዘገባ ሙሉን ለመከታተል ድረገጻችን ላይ ታገኙታላችሁ። ኤደን ገረመው ሳስተናግዳችሁ አስተናግዳችሁ ቆይቻለሁ። ከንጉሱ ተምሬ ና ከጽዮን ግርማ እንዲሁም ከአሜሪካ ድምጽ ባለሙያዎች ጋር ጤና ይስጥልኝ